ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ኢትዮጵያ ውስጥ ለኮሮና ቫይረስ መጋለጣቸው የተረጋገጠ ሰዎች ቁጥር ከ1060 መብለጡን የጤና ሚኒስቴር አስታውቋል። የኮቪድ አስራ ዘጠኝ ሞት ቁጥር ስምንት መድረሱን በጤና ሚኒስትር ዶክተር ሌያ ታደሰ ፊርማ የወጣው የዛሬ መግለጫ ያሳያል። መግለጫው ዛሬ እስከወጣበት ጊዜ በነበሩት ሀያ አራት ሰዓታት ውስጥ በተደረጉ አምስት ሺህ ሰላሳ አራት የላቦራቶሪ ምርመራዎች ለቫይረሱ መጋለጣቸው የተረጋገጠው ዘጠና አምስት ሰዎች ሲሆኑ ሀምሳ ስድስቱ አዲስ አበባ፣ ሶስቱ ትግራይ፣ አንድ አፋር ውስጥ፣ አምስቱ አማራ፣ ሀያ ሁለቱ ኦሮሚያ፣ ሶስቱ ሀረሪ፣ ሶስቱ ሶማሌ ክልሎች እንዲሁም ሁለቱ ድሬዳዋ አስተዳደር ውስጥ መሆናቸው ተገልጿል። ሰላሳው ከውጭ ጉዞ የገቡ ሲሆኑ አራቱ ቀደም ሲል ለቫይረሱ ከተጋለጡ ሰዎች ጋር ግንኙነት የነበራቸው እንደሆኑ ታውቋል። ስድሳ አንዱ የጉዞ ታሪክም ሆነ ቀድሞ ከተጋለጠ ሰው ጋር ግንኙነት ያልነበራቸው ናቸው። በዚህም መሰረት መግለጫ ውስጥ ከወጣበት ሰዓት ኢትዮጵያ ውስጥ አጠቃላዩ የኮሮና ቫይረስ ተጋላጮች ቁጥር ዛሬ አንድ ሺ ስድሳ ሶስት ደርሷል። ይህ በእንዲህ እንዳለ የኮቪድ-19 የዓለም መዛመት ቁጥር ወደ ስድስት ሚሊዮን መጠጋቱን ዓለም አቀፉን ሁኔታ በቅርብ እየመዘገበ ያለው የጆንስ ሆፕኪንስ ዩኒቨርሲቲ የኮሮና ቫይረስ መረጃ ማዕከል ዛሬ አስታውቋል። በማዕከሉ መረጃ መሰረት 365800 ሰው በኮቪድ-19 ምክንያት ሞቷል። ሰንጠረዡን አሁንም እየመራች ባለችው ዩናይትድ ስቴትስ ውስጥ የተጋለጡ ሰዎች ቁጥር 1 ሚሊዮን 750 የሞቱት ቁጥርም አንድ መቶ 2ሺ 9መቶ መድረሱን ዩኒቨርስቲው አመልክቷል። በኮሮና ቫይረስ መስፋፋት መጠን በዓለም ሁለተኛ በሆነችው ብራዚል ወደ 28 ሺህ ሰው በኮቪድ-19 ሞተዋል። 465 ሺህ ሰው ለቫይረሱ ተጋልጧል። ከ135 ሺህ በላይ ተጋላጮች እንዳሉባት ዛሬ ጠዋት በተነገረው አፍሪካ ከ 3ሺ 9መቶ በላይ ሰው በኮቪድ-19 ምክንያት መሞቱ ተገልጿል። ቤይሩት ውስጥ ወደ ሀገራቸው ለመመለስ ተመዝግበው ሲጠባበቁ የነበሩ ተጨማሪ 323 ኢትዮጵያውያን ዛሬ ተመልሰዋል። ኢትዮጵያውያኑ የተመለሱት ለመጓጓዣና ለተለያዩ ወጪዎች የከፈሉት 550 ዶላር ተመልሶላቸው መሆኑን በሊባኖስ የኢትዮጵያ ቆንስላ ጄኔራል አስታውቋል። ከሁለት ቀናት በፊት እንዲመለሱ የተደረገውን ጨምሮ አጠቃላዩ ቁጥር 658 መድረሱን የቆንስላ ጄኔራል ጽህፈት ቤቱ በፌስቡክ ገጹ ላይ ባወጣው ዝርዝር መግለጫ ላይ አመልክቷል። ኢትዮጵያውያኑ ከቤይሩት ከመነሳታቸው በፊት አስፈላጊው የኮቪድ-19 ፍተሻ እንደተደረገላቸውና አዲስ አበባ ሲደርሱም ለይቶ ማቆያ ውስጥ የሚቆዩባቸው ሁኔታዎች የተመቻችላቸው መሆኑን የ14 ቀናት የቆይታ ጊዜያቸውን ከጨረሱ በኋላም እስከ መኖሪያ ቀያዮቻቸው የሚደርሱበትና ከማህበረሰቡ ጋር የሚቀላቀሉባቸው ዝግጅቶች መደረጋቸውንም ጽህፈት ቤቱ አክሎ ገልጿል። ይህ ዜና የሚተላለፍ ላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በዩናይትድ ስቴትስ ማዕከላዊ ምዕራብ ግዛቷ ሚኔሶታ ከተማ ሚኒያፖሊስ ውስጥ በነጭ ፖሊሶች የተገደለው ጥቁር አሜሪካዊ ጆርጅ ፍሎይድ ጉዳይ ባስነሳው ቁጣ ተቃዋሚዎቹ በከተማይቱ የተለያዩ አካባቢዎች የሚገኙ ተቋማት ላይ እሳት አስነስተዋል። በሌላ በኩል ግን ቀድሞ ባልታየ ሁኔታ አፍሪካ ዋና ከተሞች ውስጥ የሚገኙ የዩናይትድ ስቴትስ ኤምባሲዎች የበረታ ይዘት ያላቸውን መግለጫዎች እያወጡ ናቸው። አሜሪካ ምድር ላይ የተፈጸመው አድራጎት በመላ አፍሪካ ቁጣና ቅሬታን ማጫሩም ተዘግቧል። የኤምባሲዎቹ መግለጫዎች እየወጡ ያሉት የአፍሪካ ህብረት ሊቀመንበር ሙሳ ፋኪ መሐማት በጆርጅ ፍሎይድ ላይ የተፈጸመውን አድራጎት በዩናይትድ ስቴትስ ጥቁር ዜጎች ላይ እየቀጠለ ያለ የመድሎ አድራጎት ሲሉ ውግዘት ካሰሙ በኋላ ነው። የቻይና ተጽዕኖ በተንሰራፋባት እና ፕሬዚደንት ዶናልድ ትራምፕም እምብዛም አይሳቡባትን በምትባለው አፍሪካ አህጉር ውስጥ የተፈጠረውን ቅሬታ ለማስታገስና በአሜሪካ ገጽታ ላይ የሚያደርሰውን ጉዳትም ለመቆጣጠር የዩናይትድ ስቴትስ ዲፕሎማቶች ጥረታቸውን ማሳየት መጀመራቸው ተነግረዋል። ኮንጎ ውስጥ የሚዲያ ተቋም ባለቤት የሆኑ አንድ ግለሰብ ከዘር መድሎ እስከ ባራክ ኦባማ መመረጥ የዘለቀችው ታላቋ አሜሪካ ስለምን ይሆን ይህንን ያህል ቁጥር ያላቸው ጥቁሮች በነጭ ፖሊሶች ሲገደሉ ባለስልጣናቱ እርምጃ መውሰድ የተሳናቸው ሲሉ፣ እዚያ ለሚገኙት የአሜሪካ አምባሳደር ማይክ ሀመር ለጻፉላቸው መልእክት፣ አምባሳደሩ በሰጡት መልስ የጆርጅ ፍሎይድ ሚኒያፖሊስ ውስጥ በአሳዛኝ ሁኔታ መገደል የረበሻቸው መሆኑን ጠቁመው የሀገራቸው የፍትህ ሚኒስቴር ለጉዳዩ ከፍተኛ ቅድሚያ ሰጥቶ ሙሉ የወንጀል ምርመራ እያካሄደበት መሆኑን ገልጸዋል። በዓለም ዙሪያ የሚሰሩ የጸጥታ አካላት ሁሉ ለአድራጎቶቻቸው በተጠያቂነት መያዝ አለባቸው። ከህግ በላይ የሆነ ማንም የለም ብለዋል አምባሳደር ሀመር። ኬንያና ዩጋንዳ ያሉት የአሜሪካ ኤምባሲዎችም የየራሳቸውን መልእክቶች አውጥተዋል። ታንዜኒያና ኬንያ ውስጥ የሚገኙት ኤምባሲዎች በተጨማሪም የዩናይትድ ስቴትስ የፍትህ መስሪያ ቤት የሚኒያፖሊስ ቢሮ በምርመራው ሂደት ላይ ያወጣውን መልእክት ትዊት አድርገዋል። በሌላ በኩል ደግሞ ሚኒያፖሊስ ውስጥ አደባባይ የወጡ ተቃዋሚዎች ግብ የሁከትና የጥፋት አድራጎት ነው ሲሉ የሚኒሶታ አገረ ገዢ ቲም ዋልትስ ውግዘት አሰምተዋል። ሚኒያፖሊስ ላይ እየታየ ያለው ሁኔታ የሀዘን መግለጫ ሳይሆን ፍጹም ቀውስ መፍጠር ነው ብለዋል አገረ ገዢው። አክለው ተቃዋሚዎቹ የንግድ ተቋማትን ተሽከርካሪዎችንና ቢያንስ አንድ ፖሊስ ጣቢያ በእሳት አጋይተዋል። አንድ ነጭ ፖሊስ አንገቱ ላይ በጉልበቱ ተጭኖት ባደረሰበት ጉዳት ምክንያት የጥቁሩ ጆርጅ ፍሎይድ መሞት በመላ ዩናይትድ ስቴትስ ተቃውሞዎችን እያቀጣጠለ መሆኑ ተዘግቧል። በሚኒያፖሊስና በአጎራባቿ ሴንት ፖል ከተሞች አምስት መቶ ብሔራዊ ዘብ የተሰማራ ሲሆን ነገ ቁጥሩ ወደ አንድ ሺ ሰባት መቶ ከፍ እንደሚል ተገልጿል። ዩናይትድ ስቴትስ በኢራን ሲቪል የኒኩሊየር ኃይል ማበልጸጊያ ተቋማት ላይ ተጥሎ የነበረው ማዕቀብ እንዲነሳ ደንግጎ ከነበረው የጋራ አጠቃላይ የተግባር እቅድ ወይም በምህጻር ጄሲፒኦኤ እየተባለ ከሚጠራው ስምምነት መውጣቷ ያሳዘናቸው መሆኑን እንግሊዝ፣ ፈረንሳይና ጀርመን ዛሬ በጋራ ባወጡት መግለጫ አስታውቀዋል። ስምምነቱ የተደረሰው ኢራን ኒኩሌር የጦር መሳሪያ እንዳታምርት ለማስቆም ነበር። ዩናይትድ ስቴትስ ለሲቪል የኒኩሌር ተቋማቱ ተነስቶ የነበረው ማዕቀብ እንዲመለስ ማድረጓን ባለፈው ረቡዕ አስታውቃለች። ማዕቀቦቹ ከተነሱ በኋላ የሩሲያ፣ የቻይናና የአውሮፓ ኩባንያዎች የኒኩሌር ነዳጅ ከኢራን ውጪ በሚልከው የአራክ ማበልጸጊያ ተቋም ላይ ሲሰሩ ቆይተዋል። የዜናው ሰዓት አበቃ። አብራችሁን አምሹ። ክቡራትና ክቡራን አድማጮች ዜናውን ያሰማዋችሁ ሰሎሞን አባተ ነኝ። ለቀሪ ዝግጅቶች ወደ አሉላ ልመልሳችሁ።